በአማራ ክልል የነበሩት የአውላላና ኩመር የስደተኛ መጠለያዎች መዘጋታቸውን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ወይም በምጻረ ቃሉ ዩኤንኤችሲአር አስታውቋል። የጸጥታ ችግር ነበረባቸው የተባሉት ሁለቱ መጠለያዎች የተዘጉት በምዕራብ ጎንደር ዞን አፍጥጥ የሚባል አዲስ መጠለያ ከተከፈተ በኋላ መሆኑንም የስደተኞች ተቃውሞ አስታውቋል። ስለ ጉዳዩ ለአሜሪካ ድምጽ አስተያየት የሰጡት በኢትዮጵያ የስደተኞችና የስደት ተመላሾች አገልግሎት የጎንደር ቅርንጫፍ ጽህፈት ቤት ኃላፊ አቶ ኢሳያስ ሎራ አዲሱ የአፍጥጥ የስደተኞች መጠለያ የተሻለ የጸጥታ ሁኔታ ያለው ለማስተዳደርም የተመቸ ነው ብለዋል። ገብረ ሚካኤል ገብረመድን መድን ዝርዝራለው በአማራ ክልል ምዕራብ ጎንደር ዞን የሚገኙት የአውላላ እና የኩምር መጠለያዎች የጸጥታ ችግር እንደነበረባቸው ሲገልጽ የቆየው የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህፃሩ ዩኤንኤችሲአር አሁን ሁለቱም መጠለያዎች መዘጋታቸውን አስታውቀዋል። የስደተኞች ተቋሙ ለአሜሪካ ድምፅ በኢሜይል በላከው መግለጫ የሱዳንን ጦርነት ሸሽተው የመጡትን ስደተኞች ለማስጠለል ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ጋር በመተባበር አፍጥጥ የሚባል አዲስ መጠለያ በዚያው በምዕራብ ጎንደር ዞን መተማ ወረዳ ውስጥ መከፈቱንም አውስተዋል። አዲሱ የአፍጥጥ መጠለያ እስከ 12500 ስደተኞችን የመያዝ አቅም እንዳለው የገለጸው ዩኤንኤችሲአር በአውላላና ኩመር መጠለያዎች የነበሩ ወደ 3000 የሚጠጉ ስደተኞች ወደ አዲሱ መጠለያ እንዲገቡ መደረጉን አመልክቷል። በተለያዩ የአማራ ክልል አካባቢዎች የነበሩ በመቶዎች የሚቆጠሩ ሌሎች ስደተኞችም ወደዛው መግባታቸውን አስታውቀዋል። ስለ ጉዳዩ ለአሜሪካ ድምፅ ያብራሩት የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት የጎንደር ጽፈት ቤት ኃላፊ አቶ ኢሳያስ ሎራ የአውላላና የኩመር መጠለያዎች ተዘግተው ተጠልለውባቸው የነበሩት ሁሉም ስደተኞች ወደ አዲሱ የአፍጥጥ መጠለያ መጠለያ መግባታቸውን ተናግረው በአዲሱ ቦታ ያለው ሁኔታ እየተሻሻለ መሆኑን አመልክተዋል። ነገሮች አሉ በቀጣይ ዩኤንኤችሲአርም በአካባቢው ያለው ከባድ ዝናብ እንቅስቃሴዎችን እያስተጓጎለ ቢሆንም ለስደተኞቹ አስፈላጊ አገልግሎቶችን ለማሟላት ጥረት እየተደረገ ነው ብለዋል። ከአካባቢው ሕብረተሰብና ባለስልጣናት ጋር በመተባበር እየተከናወነ ባለው ስራም የአፍጥጥ መጠለያ የጸጥታ ሁኔታ የተሻለ እንዲሆን ተደርገዋል ብለዋል። በመግለጫው አቶ ኢሳያስ ሎራም አዲሱ መጠለያ በአቀማመጡም ጭምር ለስደተኞቹ የተመቸ መሆኑን ተናግረዋል። የተሻለ ነው። በወቅቱ ኩመርና ውላላ ከነበረበት የተሻለ ነው። አንደኛ ለማኔጅመንትም የተሻለ ስፍራ ነው የሰፈሩበት። የመሬቱን ተፈጥሮ ከኩመርና ውላላ የተሻለ ነው። ሁለተኛ ከሱዳን ሚን እየገቡ ያሉ ችግር እዚህ እነሱንም ተቀብሎ ለማስፈር ከኩመርና ውላላ እንደተኛ ለሚገባበት ጣውላላና ኩመር መጠለያዎች የነበሩት ስደተኞች በተለያዩ ችግሮች ሲፈተኑ መቆየታቸውን ራሳቸው ስደተኞቹና የተለያዩ ተቋማት በተለያየ ጊዜ ገልጸዋል። ታጣቂዎች በተለያየ ጊዜ ባደረሱት ጥቃት በትንሹ ሦስት ስደተኞች መገደላቸውንና በርካቶች ደግሞ መቁሰላቸውን የሚመለከታቸው አካላት በጊዜው ገልጸዋል። ዩኤንኤችሲአርም በአማራ ክልል በስደተኛ መጠለያዎች አካባቢ ይታያሉ ያላቸውና ግድያንና እገታን የመሰሉ ድርጊቶች እያስከተሉ ያሉት የጸጥታ ችግሮች እንደሚያሳስቡት በቀደሙ መግለጫዎቹ አመልክተዋል። በእነዚያ መጠለያዎች የጸጥታ ችግርና የአገልግሎት እጥረት ገጥሞናል ብለው መጠለያዎቹን ለቀው በመውጣት ለሦስት ወራት ያህል መኖሪያቸውን በጎዳና ዳር ያደረጉ ሱዳናውያን ስደተኞች እንደነበሩም ይታወቃል። ከእነሱ መካከል ስምንት መቶ የሚደርሱት በያዝነው ነሐሴ ወር መጀመሪያ ላይ ወደ ሀገራቸው ሱዳን ለመመለስ የእግር ጉዞ መጀመራቸውም ቀደም ባሉ ዘገባዎች ተመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።